موسيقى በሥነ ጥበቡ ዘርፍ ገጣሚ፣ ደራሲ፣ ተዋናይ፣ ሰዓሊና ተርጓሚ በብዙሃን መገናኛው በኩል የአድማስ ጋዜጣ ምሰሶ የነበረው ነቢይ መኮንን ባደረበት ህመም ሳቢያ ሰኔ 26 ቀን 2016 ዓ ም ረፋዱ ላይ ከዚህ ዓለም በሞት ተለይቷል። ድንገተኛ ዜና እረፍቱም ያያሌ የጥበብ ዘርፍ ወዳጆቹን አድናቂዎቹንና ዘመድ አዝማዶቹን ልብ ሰብሯል። ጥልቅ ሐዘንም አሳድሯል። የቤተሰቦቹ እጥፍ ድርብነት እንዳለ ሆኖ የነቢይ ህልፈተ ሕይወት ልብ ላይ የተሰነቀረ ቀስት ያህል ሕመሙ ብርቱ ቢሆንም ግዘፍ ነስተው ዘላለማዊ ውርስ አሻራዎቹ በሆነቱ የጥበብ ሥራዎቹ ግና ያያሌ ወዳጆቹ መንፈስ በክብርና ኩራት መመላቱ እውነት ነው። መዓዛው ለሌሎች እንደሚተርፈው መልካም ሽቱ ሁሉ ወርተረኛ ሆነው ላሉቱ ቤተሰብና ወዳጅ ዘመዶቹ ትሩፋት ሆኖ ሞገስን አለብሷል። ቅርቦቹ ምንም እንኳ ነቢይን ለመግለጥ ሲሞክሩ አንደ በተ ርቱዕነት አልበቃ ቢላቸውም፣ የተሰበረ ልባቸው ውስጣዊ ሁከት ቢሰማውም የወዳጅነት መንፈሳዊ ክብርን ግና አብስተው ተላብሰዋል ከእኒያም ውስጥ ተዋናይ ፀሐፊ ተውኔት ደራሲና ጋዜጠኛ ተፈሪ ያለሞ አንዱ ነው ነብዩን የማውቀው ከብዝነት ጀምሮ አይደለም እኛ ግራጅዌት ስናደርግ ካምፓስ እያለን እሱ እስር ቤት ነበር ከዛ በኋላ ከእስር ቤት እነሱ ሲወጡ እኛ ደግሞ ግራጅዌት አድርገን ወደ ስራ ስንቀላቀል ያን ጊዜ ነው የተዋወቅ ነው ማዘጋጃ ቤት ያኔ እሱ ከእስር ቤት ተፈቶ መጥቶ ተቀላ ምክንያቱም ከዚህ በፊት ያሉትን አቅፋንያች ያውቃቸው ነበር። እኛ የእነሱ ጓደኛ ሆናል። ኦልሬዲ ያኔ ነው የተዋወቅነው። ከዛ በኋላ እጅም ጊዜ አብረን ነበር ማለት ይቻላል። በረጅሙ የትውውቅ ዘመናችሁ ውስጥ የነቢይ መኮንን አንድ ዘርፍ ተኮር የጥበብ ሰው አይደለም። በኪነጥበቡ ዓለም እንደዚሁም በስነ ስዕሉ ዓለም እንደሁም ጋዜጠኝነት ሙያ ውስጥም አድማስን የመሰለ ጋዜጣ እንደዚሁ ለተነባቢነት ያበቃ ነው። በዚህ የተለያዩ ክህሎቶቹ ምን ለኢትዮጵያ የጥበብ ዘርፍና ለብዙሀን መገናኛ ዘርፍ አስተዋጽኦ አድርጓል ማለት ይቻላል። በአንኳርነትስ የምጠቅሳቸው ምን ይሆናሉ? ብዙ አስተዋጽኦ አበርክቷል። ድሮ አሰፋ ጉሳይ የሚባል ጓደኛ ነበር ሁለታችን መካከል እና አሰፋ ጉሳይ አዲስ አድማስ ባለቤት ነው፣ መስራች ነው። አሰፋ ጉሳይ እንደዚህ አይነት ሀሳብ ሲያስብ ያወራን ነበር እና በዛ ውስጥ ዲስከስ ስናረግ ስንጫወት፣ ምን ስንል ነው ይሄን ሀሳብ ለመነጫ የጋዜጣ የማዘጋጀት ግን ከዛ በፊት ሜጋ ውስጥ መስራች ሆኖ ሰርቷል። የሜጋ ክነጠዋት መስራች ነበር፣ እንደውም እዛ ውስጥ እንትንን ያዘጋጅ ነበር። ስለዚህ አሰፋ ይህንን ነገር ሀሳብ ሲያስብ ሁነኛ ሰው የነበረው ነቢይ ነበር እና ነቢይ ዋና አዘጋጅ ሆኖ ሲጀመር ጀምሮ ነበርኩበት እዛ ውስጥ እና አቋዋለሁ አስተዋጽኦ እና ከዛ ጊዜ ጀምሮ እስካሁን እስከ መጨረሻው ጊዜ ድረስ በአዲስ አድማስ ውስጥ የአዲስ አድማስ መልክ የአዲስ አድማስ መልክን እንዲይዝ አስተዋጽኦ ካደረጉት ሰዎች ዋናውን ድርሻ የሚወስደው ነቢይ። ስለዚህ አዲስ አድማስን እንደ ጋዜጣ ስናስብ አሰፋ፣ አብረው የነበሩት ሰዎች ያሉት አስተዋጽኦ እንዳለ ሆኖ የነብዩ ግን ደማቅ የሆነ አስተዋጽኦ ነበረው ማለት ይቻላል። በተለይ ርዕስ አንቀጹ ላይ በጣም ይታወሳል። ሁለተኛ ተርጉሞ ያወጣቸው የነበሩት ጽሁፎች፣ ብዙ ማስታወሻዎች በጣም የሚደነቁ ነበሩ። በዚህ አንድ ትልቅ አስተዋጽኦ ያበረከተ ነው። ሌላው ይጽፋል። ገጣሚ ብቻ አይደለም ወይም የጋዜጣ ኤዲተር ብቻ አይደለም፣ ምንም አይነት ነገር ይጽፋል። ጥሩ ነገር መጽሐፍ ብቻ አይደለም። ቶሎ ይጽፋል ማለት አንድን ሰው በአንድ ነገር ውስጥ ይህን እንደዚህ አይነት ጽሁፍ ቢኖር ብለን ካወራን ቶሎ ማድረስ የሚችለው ነቢዩን። ለምን ትርጉም አይሆንም? የፈለገ አይነት ትርጉም አይሆንም። ለምን ሾርት ስቶሪ አይሆንም? ለምን ፕሌይ አይሆንም? ቶሎ ጽፎ መቅረብ ይችላል። መፍጥነቱ እንትኑን ይዘት አይቀንስበትም። ልክ ጥሩ እንደሆነ ቶሎ ነው የሚያደርገው። እና ሀገር ፍቅር በምሰራበት ጊዜ ከጀርመን ካልቸራል ኢንስቲትዩት ጋር የነበረ ግንኙነት ነበረ። እና አንድ አዘጋጅ መጥቶ ሀገር ፍቅር ትንሽ ስልጠና የሜካፕም የዝግጅትም ስልጠና ሰጥቶ ፕሌ እንዲያዘጋጅ ሲወሰን ፕሌውን ይመርጣል አዘጋጁ። ሲመጥ ይሄ ፕሌ ቢሰራ ጥሩ ነው በአማርኛ ይላል። ጀርመናዊ ነው አዘጋጁ። ያ ፕሌ ግን ቶሎ ተተርጉሞ መዘጋጀት አለበት። ቶሎ ተተርጉሞ ሲዘጋጅ ቶሎ ተርጉሞ ሊያዘጋጅ የሚችል ማን ነው ብለን ስናስብ ነብዩ ነበር እና አናሳይመንት ለነብዩ የተሰጠው ። ነብዩም ጥሩ አድርጎ ነው የጻፈው። በጣም እኛ ሀገር የተጻፈ ታሪክ እስኪመስል ድረስ አስመስሎ ነው የጻፈው እና እሱም በመድረክ ቀርቧል። እንዲህ እንዲህ አይነት እንትን አለው። እዛም ላይ ተሳትፏል በተዋናይነት በተዋናይነት ድሮም ተሳትፎ ነበር። ባለካባና ባለዳባ የሚል የመንግስቱ ተውኔት ላይ፣ እንደገና ተከታታይ ድራማ ብዙ ጊዜ በጣም የሚታወስ እና ሁልጊዜ የሚያስታውሱት ባለ ጉዳይ የሚል በቴሌቪዥን ላይ የቀረበ ላይም ጽፎታል፣ ተውኗል።

አስቸኳይ የሆነ አንድ ነገር መጥቶ ለአንድ ዝግጅት ከጋበዝከው በቃ ግጥም አለው የለት ሁለት እንኳን ብትነግረው ጽፎ መምጣት፣ በርካታ ስራዎች ናቸው። አንዱን ከአንዱ ማበላለጥም አዋኪ ሊሆን ይችላል። ያው በስነ ጥበቡም በጋዜጠኝነት ሙያ ውስጥም ስላለህ የዛን ስሜት ትረዳዋለህና፣ እንዳያም ሆኖ ግና በነ ከነቢይ ስራዎቹ ውስጥ ጉልህ ሆነው ለስራዎቹ ሀውልት ሆነው በመታሰቢያነት ይቆሙለት ይችላሉ የሚል በአንተ ዘንድ ግላ አተያይህ ምን ይሆናል? ግጥሞቹ ናቸው። የሚያጠራጥር አይደለም። በዋናነት በመጀመሪያ ደረጃ ገጣሚ ነኝ ብሎ የሚያስበው ሀያሲ ነኝ ብሎ አያስብም። አርታ ነኝ ብሎ አያስብም። ጋዜጠኛ ነኝ ብሎ አያስብም ግን ይችላል። ተዋናይ ነኝ ብሎ አያስብም ግን ይችላል። ፕሌራይት ነኝ ብሎ አያስብም ግን ይችላል። ግን ዋናዎቹ እና ትልቅ ስራዎቹ ናቸው። ትልቅ መታወስ ያለበት ግጥሞቹ ናቸው። ግጥሞቹ በአጭር ጊዜ ጥሩ ግጥም መጻፍ ይችላል። አንድ የእንግሊዝኛ ምንም አይነት ግጥም ከማድረከው ወዲያው መተርጎም ይችላል። ልክ የእንግሊዝኛውን በሚያክል ውበት የአማርኛም ግጥም ወደ እንግሊዝኛ መለስ ይችላል። የዛም ያህል ጉልበት አለው እና ትልቁ ስራው የሚሆነው ግጥሞቹ ናቸው ብዬ አስባለሁ። ግን ነብዩ ገጣሚ እንደራሲ ሆን ብቻ ያለው በጣም ትልቅ ሜሞሪ ያለው ተራኪም ነው። ቁጭ ብለህ ከእሱ ከነብዩ ጋር ከዋልክ አለማቋረጥ እስከመጨረሻው መጨረሻው ብዙ የሚያስታወ አንተ የረሳቸውን ነገሮች ሁሉ እያስታወሰ ስቶሪ ቴለር ነው እና ይሄ ይሄ ቫሊዩ ያለው ሰው ነው ነብዩ። እና በነብዩ እኮ እንትና ነው በነብዩ እኮ ይሄ ነው ብቻ ብሎ እንደዚህ መነጠል የሚቻል አይመስለኝም። በተለይ አብረን በነበርንበት ዋይትኛ የአርቲስትነቱ ገጣሚነቱ ከምናምኑ ነገር በበለጠ የሚማርከኝ ታሪኮች የሚያስታውሳቸውን ያጋጠሙትን ነገሮች ሲተርክ ማዳመጥ ነቢዩ ካለ ቁጭ ብለህ አዳማጭ ነው የምትሆነው። ምንም ልትረዳው አትችልም ራስህን እና መተረክ ይችላል። የምታውቀውን ታሪክ እንኳን ጥሩ አድርጎ መተረክ ይችላል። ያስታውሳል ደግሞ ብዙ ነገር ያስታውሳል። ሜሞሪው በጣም ስል ነው እና እንደዚህ አይነት ችሎታ ያለው ሰው ነው። የነቢይ ረጅም ህይወት ሳይቆይ ከዚህ ዓለም በማለፉ አንድ ቢኖር ኖሮ በህይወት በነበረበት ዘመን እኒህን ነገሮች በመከወናቸው የሚሰሙ እርካታ እንዳለ ሆኖ፣ ቀደም ሲል እንዳነሳኸው ፈጥኖ በመለየቱ የሚሰማ ሐዘኔታ ወይም ጸጸት ምን ይሆናል? በህይወት ቢኖር ኖሮ ጤናማ ሆኖ ቢቆይ ኖሮ ከዚህ ባሻገር ሊያስደምጠን ሊያስደምመን ወይም ሊያስነብበን ወይም ደግሞ በቀብ ስራዎቹ ሊያመላክተን ይችሉ ነበር የምትላቸው የጥበብ ስራዎቹ ያንን በምን መልክ ትገልጻቸዋለህ? ብዙ ነገሮች አሉት። አንደኛ ኦልሬዲ የጻፋቸው ነገሮች ግን ያልታተሙ ብዙ ናቸው። አሁን በመጨረሻው ጊዜ እንኳን እንደገና ሪቫይ አድርጎ ሊጽፋቸው የሞከረ እና እንዲያሳትማቸው የሞከረ ነገር ነበሩ። ተቆርቶ በሆኑ ይዘው እንድን ተርጉሞ የታተመው ግማሽ ሆነ፣ ግማሹ አልታተመ። ገና ክርኤት በአረግ እንኳን ኦልሬዲ የጀመራቸውን ነገሮች ቢጨርስ ራሱ ትልቅ ነገር ነበር። የመጨረሻዎቹ ታይሞች የባከኑ ይመስለኛል። ሌላ ሙአት ስቶሪ ያለው ነው። አሁን ዛሬም ብታገኘው ተነጎዳን ብታገኘ አዳዲስ ታሪኮች አሉ። እነዛ ሁሉ በተለይ ደግሞ የእስር ቤት ገጥመኞቹ ተጽፎ ቢሆን ትልቅ ማንም እንደዛ አይነት ታሪክ ውስጥ እንደዚህ አይነት ኤክስፔሪንስ ውስጥ አለፈ ብለህ ልትገምት አይችልም። እኔ ብዙ ጻፍ ታንግ ያለው በጣም ጥቂቶች ናቸው። ይህንን ላይፍ ጥሩ አድርገው የጻፉትና እነዚህን ሊጽፍ ይችላል። በዛ ላይ ደግሞ አሁን ተከታታይ ድራማዎች መውጣት በጀመሩበት ሰዓት ነብይ አክቲቭ ሆኖ የሚጽፍ ቢሆን እና ብጽፍ ኖሮ ብዙ ነገሮች ልናገኝ እንችል ነበር ብዬ አስባለሁ፣ እና አዝናለሁ። ግን እግዚአብሔር ጋር ልትወዳደር ልትፎካከርም ተያየቅም አትችልም። ምናልባት ይሄ መጨረሻው ብዙ ሰዎች እንደዛ ሆነዋል። ከዚህ በፊትም በጣም ጎበዝ በነበሩበት ጊዜ የሞቱ ሰዎች አሉ እና ለበበብ አምሳ አመታቸውን የሞቱት እንያን አድማሱ፣ አጭር ዕድሜን የሞቱት እንደውም ከነሱ ትንሽ በርከት ብሎ ኖሯል እሱ ማለት ትችላለህ። ግን ቢኖር ደግሞ የበለጠ ይጽፍ ነበር ብዬ አስባለሁ። አዝናሉ። ራስን ጨምሮ ዘመድ ወዳጆቹ፣ ለጥበብ ዝናቂዎቹ በሀገር ውስጥም ሆነ በባህር ማዶ ላሉት የማጽናኛ ቃሎችህ ምን ይሆናሉ? ቅድም እንዳልከውም ተጠቃለው ያላለቁ ስራዎቹ እንደዚሁ ህይወት ተላብሰው ለመድረክም ሆነ ለንባብ እንዲበቁ ምን መደረግ አለበት የሚል ሁሉም ሰው የሚያደርገውን ሁላችንም መጽናናት አለብን ሰው ዘላለማዊ አይደለም፣ ያልፋል። ግን ማለፍ ብቻ ሳይሆን ትልልቅ ስራዎች ሰርቶ ያለፉ ሰዎች ስራውን በማክበር ከሱ ስራዎች በመማር ትልቅ እንሆናለን፣ እንደገና ትልቅ ነገር ከሱ እናተርፋለን ብዬ አስባለሁ። የግድ መጽናናት አለ። ቢኖር ጥሩ ነበር፣ ባይሞት ጥሩ ነበር። ያሳዝናል። የሞቱ ግን ቢኖር ደግሞ በለጠ ይሰራ ይችል ነበር እና በዚህ መጠን እኛ ልናከብረው እንፈልጋለን። ሁልጊዜ ምና አብረነው ነበር መጨረሻ ጊዜዎቹ ሁሉ ብዙ ታግለናል። እንደገና እንትን እንዲል ስለዚህ፣ ሰው የሚያደርገውን ያደርጋል፣ እግዚአብሔር ደግሞ የሚፈልገውን ሰው ይወስዳል። ምንም ማድረግ አይቻልም። ስለዚህ እንጽናናለን፣ እናከብረዋለን። ወደፊትም የተለያዩ እሱን ሊያከብሩ የሚችሉት ዝግጅቶች እናዘጋጃለን። በቅርቡም ያሰብናቸው ዝግጅቶች አሉ ወር በማይሞላ ጊዜ ውስጥ እሱንም የክብር ዝግጅት እናዘጋጃለን ብለን እናስባለን። ወደፊትም የምናስታውሰው ከእሱ ስራዎች የምንማር ሰዎች ነው የምንሆነው እና ብዙ ወጣቶች ይማሩበታል ብዬ አስባለሁ። ሌላው ትልቁ ነገር ደግሞ አስተዋጽኦ አበረከተ ብዬ የምለው አዳዲስ ሰዎች እንዲፈሩ፣ አዳዲስ ሰዎች እንዲወጡ ትልቅ አስተዋጽኦ ያበረከተ ነበር። ስለዚህ ወደፊት እነዚያ ወጣቶች ትልልቅ ሲሆኑ ገና ብዙ ጊዜ የሚናገሩለት ሰው ይሆናል ብዬ አስባለሁ ያ አቶ ተፈሪ አለሙ ስለ ቃለ ምልልሱ እናመሰግናለን እሺ አመሰግናለን የገጣሚ ደራሲ ተዋናይ ተርጓሚና ጋዜጠኛ ነቢይ መኮንን ህልፈተ ህይወትን አስመልክተን ያካሄደ ነው ቃለ ምልልስ በዚሁ አልተገታም በቀጣዩ ክፍለ ዝግጅታችን ከነቢይ መኮንን የእስር ቤት ወዳጅ የነበሩት አቶ ፍቅሬ ረታራያ የእስር ቤት ውስታዎቻቸውን ያጋራሉ። كم؟ ما